ዮሐንስ፣ ህወት ኢህአዴግ ሀገሪቱን የተቆጣጠረበትን ሀያ ስድስተኛ ዓመት በማስመልከት በመላው የሀገሪቱ ክፍል የተለያዩ ዝግጅቶች እየተደረገ ነው። በድምቀት እየተከበረ መሆኑ ተገልጿልና እንዴት ነው አከባበሩ? አመሰግናለሁ አዜብ። ያው የበዓሉ ቀደም ብሎም ተጀምሯል። በየቢሮዎቹ የሚኒስቴር መስሪያ ቤቶች በተለያዩ ዝግጅቶች በአዳራሾች ሲያከብሩት ነበረ። የዚህ በዓል ማሳረጊያ ይመስላል ዛሬ በሚሌኒየም አዳራሽ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በተገኙበት እየተከበረ ነው ያለው በዚህ ሰዓት። እንግዲህ የዕለቱ የክብር እንግዳ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ንግግር አድርገው ነበረ። ንግግራቸው በአጠቃላይ ያጠነጠነው ከዚህ በፊት የነበረው የደርግ ስርዓት አፋኝ ስርዓት እንደነበረና በጉንቦት ሀያ ይህ ስርዓት ተወግዶ ህዝቦች መካከል የነበረው የተዛባ ያሉት ግንኙነት በዲሞክራሲያዊ አንድነት እንዲመሰረት እንደተደረገ አገሪቱ ትታወቅበት የነበረው ድህነት ወጥታም ፈጣን ሊባል የሚችል የኢኮኖሚ እድገት የምታመጣበት ሁኔታ የተፈጠረ እና በህዝቦች መካከልም በመፈቃቀድ ላይ የተመሰረተ ዲሞክራሲያዊ አንድነት እየተፈጠረ እንደሆኑ ገልጿል። ከዚህ በተጨማሪ ደግሞ ይህን ስርዓት እንዳይቀጥል አልጋ በአልጋ አልነበረም፣ ሂደቱ የኪራይ ሰብሳቢነት እና የጠባብነት፣ የትምክህት አመለካከቶች የተጀመረው ሰላምና ልማት ለማደፍረስ ከባድ የሞት ሽረት ትግል የሚጠይቅ እንቅስቃሴ መደረጉን እና በከባድ የሞት ሽረት ትግል መቀጠል እንዳለበት የክራይ ሰብሳቢነት የበላይነት እስካላቆመ ድረስ የህዝቦች የጋራ ተጠቃሚነት በሀገራቸው ሰርተው የመብላት በአጠቃላይ ኢኮኖሚውም ሆነ ፖለቲካውም የሚጎዳ ስለሆነ ለመታገል ኢህአዴግ በጥልቅ ተሃድሶ ህዝቡን ባሳተፈ መልኩ ጥልቅ ተሃድሶ ማድረጉን እና ይህ ጥልቅ ተሃድሶ በጥልቀት እንደሚቀጥል እና ህዝቡን አሳትፈው ጠባብነት ትምክት እንዲሁም የክራይ ሰብሳቢነት የበላይነት እስኪያቆም ድረስ ጠንካራ ትግል እንደሚደረግ ነው በአጠቃላይ ለህዝቡ ያስተላለፉት መለት። እዚህ አጋጣሚው ደግሞ በቅርቡ የዓለም የጤና ድርጅት ዳይሬክተር የሆኑት ዶክተር ቴድሮስ አድሃኖም በእለቱ ተገኝተው ያው ለህዝቡ በድል አድራጊነት መንፈስ ወደመቅ ያለ አቀባበል ተደርጎላቸዋል። እዛው አደራሻ ላይ አመሰግናለሁ። ዮሐንስ እንግዲህ በተቃዋሚዎች በኩል የተሰማ ነገር የለም ግንቦት ሀያን አስመልክቶ መድረክ አልተሰጣቸውም፣ ያላቸውን ጥያቄ አላቀረቡም። እስካሁን የሰማሁት ነገር የለም። በመግለጫ ደረጃም ግንቦት ሀያ በተመለከተ መግለጫ አውጥቶ ለእኛ ለሚዲያዎች እንዲደርስ የተደረገ ነገር እስካሁን አላወቅም። ዮሐንስ ክብረ እግዚአብሔር ከአዲስ አበባ ለሰጠህን ቃለ ምልልስ አመሰግናለሁ። እኔም አመሰግናለሁ። አዜባ ህወሀት ኢህአዴግ ስልጣን የያዘበትን ሀያ ስድስተኛ ዓመት ተከትሎ ከባህር ዳር አቶ ደሳለኝ አስራደ የብሔረ አማራ ዴሞክራሲያዊ ንቅናቄ በአዴን የከተሞች የፖለቲካ መምሪያ ኃላፊ እንደተናገሩት ክብረ በዓሉ በመላ ሀገሪቱ እስከ ግንቦት ሰላሳ ይቀጥላል። በእኛም አካባቢ በተመሳሳይ ሁኔታ ሀያተኛው የግንቦት እየተከበረ ነው ያለ። አንዱ የሚከበረው የፌዴራሊዝም ስርዓት በሀገሪቱ ያስመዘገባቸው ውጤቶች፣ እና በሂደቱ እየገጠሙ ያሉ ፈተናዎች፣ በቀጣይ ደግሞ መፍታት ያለባቸው ጉዳዮች ይህን መሰረት ያደረገ የፓናል ውይይት አለ። ስፖርታዊ ውድድር አለ። በከተሞች የጽዳትና ውበት ስራዎች አሉ። ልዩ ልዩ ተቋማት የተገነቡ እነዚህ ምርቃን አሉ። በእንደዚህና በመሳሰሉት ጉዳዮች የኪነ ጥበብ ምሽት አለ። በዚህ አግባብ እየተከበረ ነው ያለ ዛሬ ደግሞ የተክለ ሂደን ነባር ታጋዮች የአንደኛ መደበኛ ጉባኤ ከግንቦት ሀያ ጋር ል በዓል ጋር መካከል አድርጎ እየተከበረ ነው ያለ እና በዚህ አግባብ በክልላችን በዓሉ በህብረተሰቡ ተሳትፎ እየተከበረ እንዳለ መውሰድ ይቻላል። ይኔ አማራ ብሔራዊ ክልላዊ መንግስት ነው። ስለዚህ በሁሉም የክልሉ አካባቢዎች በ ባለው ቅድም ባነሳሁት አግባብ እየተከበረ ነው ያለው ባህር ዳርን ጨምሮ ማለት ነው። ባህር ዳር ዛሬ እስከ ግማሽ ቀን የብስክሌት ውድድር ነበር የወንዶችም የሴቶችም በአሉ ምክንያት በማድረግ ስለዚህ እንዲህ እያለ እስከ ግንቦት ሰላሳ ይቀጥላል በተለያየ አግባብ ማለት ነው። በዋነኛነት ግን እኛ ክልል ጋር ያለውን ነው በቅርበት ስለምንከታተለው ራሳችን እያከበር ነው ስለሆነ መግለጽ የሚቻለው ግን፣ አጠቃላይ የሆነው ግን ቅድም ባነሳሁት አግባብ በሁሉም የሀገሪቱ ክልሎች ይከበራል። ግንቦት ሀያ ዛሬ ሲታሰብ በሀገሪቱ ሰብአዊ መብት ይከበር ስል ለገዢው መንግስት መልእክቴን አስተላልፋለሁ ያሉት የመላው አንድነት ድርጅት ፕሬዚዳንት ዶክተር በዛብህ ደመሴ በበኩላቸው እንግዲህ መላው ኢትዮጵያ አንድነት ድርጅት ፕሬዚዳንት እንደመሆን የመሳል በሰላማዊ ትግል ውስጥ ነው ያለሁት እና እንደ ሰላማዊ ታጋይ ኢትዮጵያ ውስጥ ለማየት የምፈልገው ነገር ቢኖር ሰው ልጆች መብት እንዲከበር፣ ኢትዮጵያኖች በዘር ሳይሆን በኢትዮጵያዊነታቸው ብቻ በእኩልነት ታይተው ማንኛውም ኢትዮጵያዊ የሚያገኘውን ጥቅም በእኩልነት ላይ የተመሰረተ እንዲሆን በየቦታው ያሉ በሰላማዊ ትግል ውስጥ የሚሳተፉ ኢትዮጵያውያኖች ሕገ መንግስቱ ባስቀመጠው መሰረት ማለትም የኢህአዴግ መንግስት ሰብአዊ መብትን አከብራለው፣ ዴሞክራሲም አለ እና ሌሎች ብዙ የሚናገራቸው አሉ። በተግባር ግን እያየ ነው አይደለም። እና ለወደፊቱ በሀገራችን በኢትዮጵያ ውስጥ የማንኛውም ኢትዮጵያዊ እኩልነቱ ተጠብቆ በአንድነት እንዲኖር የምኞቴ ነው። በግንቦት ሀያ ከመንግስት በኩል እንደሚነገረው የሰብአዊ መብት አስከብር ያለው ዴሞክራሲ አለ የሚለው ነገር በአፍ ብቻ ሳይሆን ተግባራዊውን ተግባራዊ ቢሆን ለመንግስትም ለራሱ ይጠቅማል ብዬ ገምታለሁ። ምክንያቱም ኢትዮጵያውያኖች በሀገራቸው ውስጥ በእኩልነትና መብታቸው ተጠብቆ በዴሞክራሲ አምናለሁ የሚል መንግስት እስከሆነ ድረስ ያ ዴሞክራሲ እንዲሰፍንና የሰው ልጆች መብት እንዲጠበቅ እንዲደረግ በዚሁ ባህሉ አሳብቤ ለመግለጽ እወዳለሁ።